ግብጽ ዋና ከተማ ካይሮ ውስጥ ባለ አንድ የምሽት ክበብ ዛሬ አርብ ሌሊት በደረሰ ሞልቶቭ ኮክቴል በሚባለው ቤት ውስጥ የሚሰራ ፈንጂ ጥቃት ቢያንስ 16 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። አጎዛ በሚባለው የካይሮ አካባቢ በሚገኘው ኤልሳያድ የተባለ የምግብና የመጠጥ ቤት የደረሰው ጥቃት መነሾ ምን እንደሆነ ለጊዜው በውል አልታወቀም። የግብጽ የጸጥታ ባለስልጣናት ጥቃቱ ከሽብርተኝነት ጋር የተቆራኘ አይደለም በማለት እያስተባበሉ ናቸው። ይሁን እንጂ አንዱ ከሌላው የሚጋጭ መግለጫ ነው እየሰጡ ያሉት። የግብጽ የሀገር አስተዳደር ሚኒስቴር ባወጣው መግለጫ ድንገቱ የጀመረው በምሽት ክበቡ ሰራተኞችና በሆኑ ሰዎች መካከል ጸብ ከተነሳ በኋላ ሰዎቹ የክበቡ መግቢያ በር ላይ ቦንቡን አፈነዱት ሲሉ ተሰምተዋል። ቀደም ብሎ አንድ የግብጽ ባለስልጣናት በሰጡት ቃል ደግሞ ሶስት ሰዎች በሞተር ቢሽክሌት ሆነው ፈንጂውን ወርውረው ፈትለክ ብለዋል ማለታቸውን የመንግስት የዜና ማሰራጫ ባለስልጣኑን ጠቅሶ ዘግቧል። አንድ ሌላ ባለስልጣን ደግሞ አጥቂው በቅርቡ ከስራ የተባረረ የምሽት ክበቡ ሰራተኛ ነው ማለታቸው ተጠቅሷል አጥቂዎቹን ለመያዝ አደን ላይነን ብለዋል ባለስልጣናቱ ቮይስ ኦፍ አሜሪካ